በሰላምና ጸጥታ ጉዳይ ላይ የሚሰራው በመጻረ ቃሉ አይኤስኤስ በስብሰባው መሪ ተዋናይ በመሆን በመክፈቻው ስርዓት ላይ ዳይሬክተሩ አምባሳደር አልፍሬድ ዱቤ በቅርቡ በዚህ ጉዳይ ላይ ተከታታይ የሆኑ ስብሰባዎች አካሂደናል። በሰላምና ጸጥታ ጉዳዮች ላይ ጥናት እና ምርምር የሚያካሂደው ተቋም ምን ያህል ገፍቶበታል በሚለው ላይ ለመመካከር ነው። በተለይ በፖሊሲ ቀረጻ ስልጠና በመስጠትና በየአባል ሀገሮቹ ውጤቱ ሰርጾ እንዲገባ ለማድረግ ነው። ስለዚህም ነው በጎረቤት ሀገሮች፣ በምስራቅ አፍሪካ በይነ መንግስታት በኢጋድና የክልሉ ተጨማሪ የቀጠናው ሀገራት እዚህ ተሰብስበን በችግሮቹ ላይ እንድንወያይና ገለልተኛ በሆኑ ተቋማትና ወሳኝ የሆኑ አካላት እዚህ በመገኘታቸው ደስተኞች ነው። በመቀጠልም አምባሳደሩ ጉባኤተኞቹ አስፈላጊዎች ናቸው ባሏቸው የመወያያ ነጥቦች ዘርዝረው አውጥተዋል በማለት ዘይ ሀቭ አውትላይንድ ዘ ኤሪያስ ኦፍ ኢንትረስት፣ ጉባኤተኞቹ ነጥለው የሚወያዩባቸውን ነጥቦች ዘርዝረው አውጥተዋል። ከኢትዮጵያ ጋር መወያየትን ብቻ ሳይሆን ከሌሎቹ የኢጋድና ሌሎቹም የምስራቅ አፍሪካ አባል ሀገሮችም ጋር የምንመካከርበት ነው የሚሆነው። የፖሊሲ ቀረጻ ጥናትና ምርምር ውጤቶች ላይ ነው የምንመክረው። በእኛ በኩል ግን እንደ ተቋም በስራ ውጤታችን ላይ መስራቱን በጸጋ የተቀበልን ነው ነው የዚህ አይነቱ መድረክ መመስረት አስፈላጊነቱንና በአፍሪካ የመጀመሪያ መሆኑን የሚገልጹልን በኢትዮጵያ የምርምር ዘርፍ ኃላፊ አምባሳደር አብዱል አዚዝ አህመድ። የሚካሄደው ፕሮግራም ለመጀመሪያ ጊዜ በአፍሪካ ውስጥ የሚካሄድ ነው። በየአገሩ ያሉ የውጭ ጉዳይ ሚኒስትሪዎች ውስጥ የፖሊሲ ጥናትና ምርምር በተለያየ ስም ነው ያላቸው። በጋራ የሚወያዩበት መድረክ መፍጠራችን ነው። አሁን አስር ሀገር ኢትዮጵያን ጨምሮ ነው የሚካፈሉበት። የፖሊሲ ጥናትና ምርምር ማለት ማንኛውንም የውጭ ጉዳይ ውሳኔዎችን በጥናት ላይ በተመሰረተ እንዲሆን ለማድረግ የሚረዳ ማለት ነው። ስለዚህ የዚህ አስር አገራት ተቋማት አንድ ላይ አንድ ፎረም ፈጥረው ውይይት በማድረግ በየጊዜው ተገናኝተው የጋራ አቋም ለመያዝም በሚቻልበት መልክ ራሳቸውን እንዲያዘጋጁ የሚረዳ ነው የሚሆነው በቀጣይ አፍሪካን በሙሉ የሚያካትት የጋራ ፎረም የሚመሰረትበት መንገድን የሚያመቻች ነው የሚሆነው። በምስራቅ አፍሪካ አካባቢዎች እንደ ደቡብ ሱዳን፣ ሶማሊያ አልፎ ተርፎም ሽብርተኞች በኬንያ ሳይቀር የሚንቀሳቀሱበት ቀጠና ነው። ይህ ባለበት ሁኔታ አዲሱ የሚመሰረተው መድረክ ምን ይፈይዳል ላልኳቸው፣ ይሄ አንዱ ነጥብ ነው። የሽብርተኝነትና ዓለምንም እየወጠረ ያለው ችግር በተለይ በዚህ በቀጠናችን ይህንን እና ሌሎቹንም የራሳችንን ብሔራዊ ጥቅም የምናስከብርበት ብሔራዊ ጸጥታችንን የምናስከብርበትን የአካባቢውን አመለካከት የሚያዋህድ ተቋም ነው ሊሆን የሚችለው ማለት ነው። ጌታቸው ተድላ ኃይለ ጊዮርጊስ ለዶች በደ ራዲዮ ከአዲስ አበባ።